የባህል መድረክ ብዙም አላውቅም በእውነት ምክንያቱም ያኔ እኔ አልነበርኩም፣ ውጭ ነበር እሱ ሲሰራ። እኔ ፊልሙን አይቼዋለሁ እና በወቅቱ ለነበረው የኢትዮጵያ የፊልም ደረጃ በጣም ጥሩ ስራ ነው የተሰራው። እርግጥ መሪ ባህሪውንም የተጫወተው አባትዬውንም የተጫወቱት ባለሙያዎች ሰልጥ ነው ባለሙያ የሆኑ አይደሉም፣ ግን ሆኖም ርእሲ፣ ድርሻቸውን በሚገባ የተወጡ ሰዎች ናቸው እና በተለይ ሄሩትን ሆና የተጫወተ ይች ልጅ ከአለማየሁ ከተጫወተው ፓርት ጋር በጣም የተግባቡና ለፊልሙ ትልቅ ግባት መሆናቸውን አይቻለሁ ማስታውሰው ድረስ እና ለኢትዮጵያ የፊልም አጀማመርም ደግሞ ከፍተኛ አስተዋጽኦ የሚያደርግ ፊልም ነው ነው ምልሽ በንጉሰ ነገስቱ ዘመን እንደ ኢትዮጵያውያን አቆጣጠር በ1957 ዓ ም ተሰርቶ በዚያው በ1957 ዓ ም በቀዳማዊ ኃይለስላሴ ቲያትር ቤት ለእይታ ስለበቃውና ሂሩት አባቷ ማን ነው ስለተባለው የኢትዮጵያ የመጀመሪያ ፊልም አንጋፋው ከያኒ የጥበብ ሰው ጋሽ ደበበ እሸቱ ያጫወተን ነው። በፊልሙ ውስጥ ዋናውን ገጸ ባህሪ ተላብሰው የተወኑትና ወደ 49 ዓመታት ግድም በጀርመን ይኖሩ የነበሩት አቶ አለማየሁ አሰፋ ከዚህ ዓለም በሞት ተለይተዋል። በኢትዮጵያ ታሪክ የመጀመሪያው የሆነውን ሂሩት አባቷ ማን ነው የተባለውን ፊልም ያዘጋጀው ናሽናል ፊልም እንድ ፐብሊሲቲ የተባለው ድርጅት በወቅቱ ከኢትዮጵያ ልማት ባንክ ጋር ውል ገብቶ ለፊልሙ ማሰሪያ የሚሆን ከባንኩ የብድር አገልግሎት እንዳገኘም ተመልክቷል። ለፊልሙ ማሰሪያ ከልማት ባንክ በዚያን ጊዜ 200000 ብር ብድር እንደተገኘም ታሪክ ያሳያል። ይሁንና ፊልሙን ያዘጋጀው ናሽናል ፊልም ኤንድ ፐብሊሲቲ የተባለው ድርጅት ለፊልሙ ማሰሪያ እንዲሆነው ከባንክ የወሰደውን ብድር መክፈል ባለመቻሉ ሂሩት አባቷ ማን ነው የተሰኘው ፊልም ባለእዳ ሆኖ በባንኩ ተይዞ መቆየቱ ይነገራል። በሰሜናዊ ጀርመን በምትገኘው የወደብ ከተማ ሃምቡርግ ውስጥ ለረጅም ዓመታት የኖሩት የመጀመሪያው የኢትዮጵያ የፊልም ተዋናይ አቶ አለማየሁ አሳፋ በፊልሙ ውስጥ ጉኩሳ የተባለ ባህሪን ተላብሰው ታሪካዊ ፊልምን መተወናቸው ብሎም የሀገራቸውን ባህልና ቶፊትን በማስታወቅ በስነ ጽሁፉ ሁሉ እንደሚታወቁ በጀርመን ከተማ በሃምቡርግ ረዘም ላሉ ዓመታት የሚያውቋቸው ጓደኞቻቸው ይናገራሉ። ሂሩት አባቷ ማን ነው በተሰኘው በኢትዮጵያ የመጀመሪያ ፊልም መሪ ተዋናይ የነበሩት አቶ አለማየሁ አሰፋ የቅርብ ወዳጅ አቶ ተገኘ ወርቅ መንግስቴ ናቸው። በጀርመን ሲኖሩ እሳቸውም እንዲሁ ወደ 49 ዓመታትን አስቆጥረዋል። አለማየሁ አሰፋ ማውቀው አምቡርግ ከመጣ በኋላ እሱ ከእኔ በፊት ነው የመጣው። እሱ እንደሚመስለኝ አስራ ዘጠኝ ሰባ ውስጥ ነው የመጣው። እኔ አስራ ዘጠኝ ሰባ ሁለት መጨረሻ ነው የተዋወቅነው በእርግጥ ከአስራ ዘጠኝ መቶ ሰባ አራት በፈረንጆች ልክ ደርግ በመጣበት ጊዜ በለውጡ ጊዜ ተገናኘን፣ ተዋወቅን። በዛ ጊዜ ቀስ እያልን በመነጋገር በማውራት ስለሱ አንዳንድ ነገሮች ማወቅ ጀመርኩ። እሱም በአየር ኃይል ሲሰራ እንደነበረ ነገረኝ። ሲቪል አቪዬሽን እንደሰራ እሱ ሁሉ በህይወቱ ታሪክ ውስጥ በቱሪስት ድርጅት ሰርቷል። መጽሐፍ መጽሐፉን ከውዱ ባለቤቱ ጋር ፊልም መስራቱን ሄዱት አባቷ ማን ነው የሚል ከዛ በኋላ ከማውቃቸው ታሪክ ውስጥ እንግዲህ አብረም በቆየንበት ጊዜያቶች ውስጥ በተለያየ ሀገር በሚመለከት ጉዳይ በፖለቲካ ማህበራዊ ኑሮ በሀምቡርግ ውስጥ የኢትዮጵያ የባህል ማህበር በመገንባት አብረን እንተዋወቃለን በዚያ ጊዜ ውስጥም ከሰራቸው ስራ ውስጥ መጽሐፍ መጻፍ ቪዲዮ መቅረጽ እና ጥሩ ኢትዮጵያዊ መሆኑን በአጭሩ ልገልጽ ነው ተወዳነ በዚህ በእሳቸው አቶ አለማየሁ ባቋቋሙት ሀምቦርክ ውስጥ የኢትዮጵያ ማህበር ላይ ይሳተፉ ነበረ። አብረን ነው ይሳተፉ ነበረ። ካቋቋሙት አንዱ ነው እሱ፣ እኔም አንዱ። በእድሜ አንበላለትም። በኢትዮጵያ በነበርኩበት ጊዜ በባህር ኃይል አገልግ ያለው ሱባሃ የርሃይ በዚህ እንግባባለን፣ እንተዋወቃለን። እዚህ በማህበሩ ላይ ምንድን ነበር የምትሰሩት? በባህል ማህበሩ ላይ መጀመሪያ እንደ እቁብ፣ እንደ መረዳጃ ማህበር አድርገን የኢትዮጵያ የካልቸር ማህበርን ለመመስረት ሞከር ያሉትን ኢትዮጵያኖች ሃምቡርግ ውስጥ ተሰባስበን ለመገናኘት በሀገራችን ጉዳይ ለመነጋገር የምንሄድበት የምናሳልፍበት ጊዜ ስላልነበረ በሰው ገብር ላይ እየተሰባሰብን አንዳንድ ጉዳዮችን እየተነጋገርን ባህላችን እያከበርን ለረጅም ጊዜ ቆያል። በኢትዮጵያ ልማት ባንክ በእዳ ተይዞ የነበረው ሂሩት አባቷ ማን ነው የተሰኘው ፊልም ባንኩ ይህንን ታሪካዊ ፊልም ሸጦ ከሚያገኘው ጥቅም ይልቅ ታሪካዊነቱን ጠብቆ ለሕዝብ አገልግሎት ቢውል የተሻለ ጠቀሜታና ዋጋ ይኖረዋል በሚል በባንኩ የስራ አስፈጻሚዎች በኩል የፊልሙ ዕዳ ተሰርዞ ፊልሙ ለባህልና ቱሪዝም ሚኒስቴር መሰጠቱ ተመልክቷል። ፊልሙ እንደ አንድ ታሪካዊ የሕዝብ ሀብት ተጠ ተጠብቆ እና ተይዞ ለህዝብ አገልግሎት እንዲውል በተወሰነው መሰረት ሚያዚያ 30 ቀን 2006 ዓ.ም በኢትዮጵያ ብሔራዊ ቲያትር በተከናወነው ደማቅ ስነስርዓት ፊልሙ ለባህልና ቱሪዝም ሚኒስትር በስጦታ መልክ መተላለፉ ነው የተጠቀሰው። ከ50 ዓመት በላይ በሆነው የኢትዮጵያ ፊልም ስራ ሂሩት አባቷ ማን ነው የተሰኘው ፊልም ለባህልና ቱሪዝም ሚኒስትር መተላለፉ ባንኩ በማህበራዊ ተሳትፎ ረገድ ያለውን ጉልህ ድርሻ ያሳያል ተብሏል። የአቶ አለማየሁ አሰፋ የረጅም ጊዜ ባልንጀራ አቶ ተገኘ ወርቅም በፊልሙ ብቻ ሳይሆን አቶ አለማየሁ ሁለገብ መሆናቸውን ይናገራሉ። ማህበረሰብ እውነቱን ለመናገር ታሪክ እንግዲህ እንደሚያውቁት እኛ ሀገር ሰው ከሞተ በኋላ ነው ታሪኩ የሚወጣው። ባለበት ጊዜ ብዙ የሰራቸው ነገሮች ይሄንም ሊባል አይቻልም። ሀገሩን በጣም የሚወድ ሰው ኢትዮጵያን ለማስተዋወቅ የኢትዮጵያ ባህል፣ የኢትዮጵያን ቅርስ እዚህ ባለንበት ጊዜ አብረን ስንሰራ ከኢትዮጵያ በላይ ማንም የለም ነበር ለሁለታችን እና ያሉትን ወጣቶቹን በደርግ ጊዜ ነው እንግዲህ ማለት ደርግ እንደመጣ ስለነበረው በኃይለ ሥላሴ ታሪክ የነበረው ምን እንደተሰራ ምን እንደተደረገ ስለ ፖለቲካው ሆነ ስለ ካልቸሩ እንዋይ ያለ የጽሑፍ መድረክ ነበር። ሌላው በሰሜናዊ ጀርመን በሃምቡርግ ከተማ ነዋሪ የሆኑት የሂሩት አባቷ ማን ነው መሪ ተዋናይ የአቶ አለማየሁ አሰፋ ባልንጀራ አቶ አበበ መቼ ናቸው? ጋሻ ለመያሰሳን የማውቃቸው እስከ ዘጠና አራት በአውሮፓ አቆጣጠር ከዘጠና አራት ዓመት ጀምሮ አውቃቸዋለሁ። እና በተለይም ደግሞ በሃምቡርግ የባህል ማህበር አለን። በዛ ውስጥ የተለያዩ የስራ ከአባልነት ጀምሮ በስራ አመራርነት፣ በተለያዩ ኮሚቴዎች ውስጥ ትልቅ ተሳትፎ ያደረጉ ግለሰብ ነበሩ። የተዋወቋቸውን በዚህ በባህል ማህበሩ አማካኝነት ነው እና ጋሽ ያለማየው ለዛ ባህል ማህበር ትልቅ አስተዋጽኦ አድርገዋል። ካደረጓቸው ነገሮች በተለይ ልንረሳቸው የማንችላቸው የኢትዮጵያ ታላላቅ በዓላት በምናከብርበት ጊዜ የሀገራችን ኢትዮጵያን ባህላዊ፣ ታሪካዊ የሚያንጸባርቁ ፎቶዎች፣ የባህል እቃዎች ወዘወጥ በማዘጋጀት ለባህል የተለየ ድምቀት እንዲኖር ያደርጉ ነበር። እንግዲህ ጋሻ ለማየሁ በሀምቡርግ ለምንኖር ነዋሪዎች በየትም ቦታ በቀላሉ ልናገኛቸው የማንችላቸውን ታሪካዊ እና ባህላዊ የቪዲዮ ቅጆች፣ በየቤታችን የሚገኙ ፎቶዎች፣ የኢትዮጵያ ባህላት እቃ። እነዚህን የመሳሰሉ ጋሻ ለማየሁ የስራ ውጤቶች ነበሩ። በባህል ማህበር ውስጥም ከስራ አመራርነት አልፎ የምናዘጋጀው መጽሔት ነበር። በዛ መጽሄት ውስጥም በኮሚቴነት ሰርተዋል። በተለይ ደግሞ የማንረሳው ነገር ቢኖር የካርቱን ስዕሎች በመጽሄቷ ውስጥ የሚወጡት ጠቅላላ ጋሻ ለማየሁ ነበር የሚያዘጋጃቸው እና ወንድማዊ ትምህርታዊ አዘል የሆኑ ታሪክ የሆነ ወይም ስለ ሀገር አስመልክቶ ደግሞ የባበር ኮሚቴ ውስጥ ስራ ስለነበር ሼክስፒር በሚል የብዕር ስም የተለያዩ ጽሁፎችን ይጽፉ ነበር። በተለይም አንዳንዴ ያጫውቱኛል። ኢትዮጵያ ውስጥ እያሉ አየር ኃይል እንደነበሩ ከዛ በኋላ ኢትዮጵያን ሲቪል አቪዬሽን ፓይለት ትሬኒንግ ቲቸር እንደነበሩ ያጫውቱ ነበር። በአጋጣሚ እንዲያውም ከሳቸው የበለጠ አንዴ አለማየው ማስያሲ አግኝቸው ነበር በርሊን ውስጥ። እሱ አስቀድሞ ጠየቀኛ ሻለማየው እንደሆነ እና በቃ ጥሩ ሰው ተጫዋች እንደነበሩ

በቀዳማዊ ኃይለ ስላሴ ቲያትር ቤት በ1957 ዓ ም ለእይታ የበቃው ሂሩት አባቷ ማን ነው የተሰኘው ፊልም ታሪኩ ከናዝሬት ተነስቶ አዲስ አበባ፣ ከዚያም አስመራ የሚዘልቅ ፊልም መሆኑን አንዳንድ ስለ ፊልሙ የተጻፉ መረጃዎች ይጠቁማሉ። የታሪኩ ዋና ገጸ ባህሪ ሂሩት በናዝሬት ከተማ ከቤተሰቦቿ ጋር የምትኖር ተማሪ ነበረች። አቶ አለማየሁ አሰፋ ተላብሰው የሚጫወቱበት ጉግሳ የተባለው ወጣት በውጭ ተምሮ የመጣ በሙያው ዘፋኝ ሲሆን ታሪኩ በሁለቱ ወጣቶች ፍቅር ላይ ያጠነጥናል። ነጭና ጥቁር የሆነው የመጀመሪያው የኢትዮጵያ ሲኒማ ቀረጻው የተካሄደው በናዝሬት፣ ቆቃ፣ ደብረዘይት፣ አዲስ አበባና አስመራ ላይ መሆኑም ተመልክቷል። በፊልሙ የጉጉሳ ባህሪን ተላብሰው የተወኑት አቶ አለማየሁ አሰፋን በግል የሚያውቋቸውና በጀርመን በተለይም በበርሊን በሚገኘው የኢትዮጵያውያን ማህበር ውስጥ ንቁ ተሳታፊ የሆኑት አቶ በላይነህ ተሾመ ሂሩት አባቷ ማን ነው ስለተሰኘው ፊልም ከአቶ አለማየሁ የሰሙትን እንዲህ ይተርካሉ። አለማየሁ በጣም ግልጹ ሰው ነበረ እና የነገረኝ ራሱ ከራሱ ማስታውሰው፣ ዶክመንታሪ ምናምን በጣም ሰብሳቢ ነው። ይሄ ነው የማይባል መረጃ መሰብሰብ የሚችል እንዲያውም ሰለሞን ተሰማ የሚባል ጋዜጠኛ ድሮ ነበር። እሱ ጋዜጦች፣ የታወቁ ሰዎች፣ እውቅና ያላቸውም ሰዎች በየአመቱ ምናምን ያወጣ ነበር። እንደሱ አይነት ነገር እሱ ራሱ በግሉ ቤት ሁሉ ይሰራ ነበር የጣፈው። ሌላው ግን ፊልሙ እንዴት መሰለሽ የሆነው የተጀመረው እንዳለኝ ሳቡ ታሪኩ ማ I'll in a burrow. ጥላሁን ገሰሰ ነበር አለኝ እና ጥላሁን ገሰሰ በነበርበት ጊዜ እሱ ጋር እንግዲህ ጓደኝነትም እንዲሁ አላቸው እና ያኔ እሱ ኤርፎርስ ይሠራ ነበረ። አቪዬሽንና ኤርፎርስ ነበረ እና ከተማ ዊኬንድ እየመጡ ከተማውን ቀውጥ ያረዋት ነበር። ያው በዛን ጊዜ ነበሩ ኢን የነበሩ ወጣቶች ስሩ የሚመስሉ የሚታዩ፣ የተማሩ የነበሩ፣ የሰለጠኑ የነበሩ፣ ከጊዜው ጋር አብረው የሚራመዱ የነበሩ ኤርፎርስ ልጆች ወደ ከተማ እየመጡ ከተማ ውስጥ ዞሮ ነበር በየ አካባቢው እና የዛ ሰርክል ውስጥ ነበሩ እና እና ጥላሁንም ጓደኞቻቸው ነበሩ በዚህ ዙሪያ ፊልሙን የሰሩት ሰዎች፣ አለማዊ የሆነ አይተው እንዴ የተማረ ነው፣ ጥሩ ቋንቋ ይችላል፣ ሲያዩትም ቁመናውም ምናምኑ መልከ መልካም ነው፣ የሰጠ ነው እና ከዛ አስበውበት አይ አንተ ትሰራለህ ብለው ከጥላሁን ወስደው ይህን ኑሮ ለሱ የሰጡት እና እንደው በዚህ የተነሳ እስከ ተወሰነ ጊዜ ጥላሁንም ቅሬታ በሱ ላይ እንደነበረው ነው ያጫወተኝ ነበረው። ሌላው ያው የፊልሙ ላይ ከዚያ ብቻ በፊት ይሁን በኋላ አላውቅም፣ እንጂ አበበችን ማለት ሄሩትን አግብቶ ያው ሶስት ልጆች እንደወለዱና ከዛም ወደ ሀምበርግ መታሱ ጋር የተወሰነ ጊዜ እንደነበሩ ከዛ በኋላ ወደ አሜሪካ፣ አሁንም አለች በህይወት እንደሚኖሩ ነው። እና ይሄ ይሄ ሁኔታ ይህን ነው ማንግዲ ብሶ አካባቢ ማቀው ለጊዜው። አዲስ አበባ ከተማ የተወለዱት አቶ አለማየሁ አሰፋ የአንደኛና ሁለተኛ ደረጃ ትምህርታቸውን እዚያው አዲስ አበባ አጠናቀው በቀዳማዊ ኃይለስላሴ የአየር ኃይል አብራሪ ፓይለት በመሆን ለሁለት ዓመታት አገልግለዋል። ከዚያም ወደ ሲቪል አቪሽን በመዛወር የበረራ ፈቃድ ሰጪ ተቋም ውስጥ ሰርተዋል። እንደ ኢትዮጵያውያን አቆጣጠር በ1957 ዓ ም በኢትዮጵያ ለመጀመሪያ ጊዜ በተሰራው ሂሩት አባቷ ማን ነው በተሰኘው ፊልም መሪ ተዋናይ ሆነው ተጫውተዋል። አቶ አለማየሁ አሳፋ ሳቅ በሳቅ እና ጉብል የሚል መጽሐፍ ደራሲም ናቸው። በጎርጎሮሳውያኑ 1971 ዓ ም ጀርመን ሃምቡርግ ከተማ በመምጣት በሃምቡርግ የወደብ አገልግሎት ተቋም ለ25 ዓመታት አገልግለዋል የሁለት ወንዶችና የአንዲት ሴት ልጅ አባትም ነበሩ። ለረጅም ዓመታት በሕመም አልጋ ላይ የነበሩት አቶ አለማየሁ አሰፋ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ባለፈው ማክሰኞ ጥቅምት 3 2013 ዓ ም በሃምቡርግ ከተማ ጊዜው የኮሮና ወረርሽኝ ያገረሸበት ቢሆንም የቀብር ስነስርዓታቸው፣ ኢትዮጵያውያን በተገኙበት በሃምቡርግ ከተማ ተፈጽሟል። ሂሩት አባቷ ማን ነው ስለተሰኘው ፊልም በጥልቅ የሚነግረን ሰው ግን አላገኘንም። የኢትዮጵያ የባህልና ቱሪዝም ሚኒስቴር ስለ ፊልሙ ማብራሪያ እንዲሰጠን ያደረግነውም ተደጋጋሚ ጥረት አልተሳካም። ይሁንና አሁንም ስለ ኢትዮጵያ የመጀመሪያ ፊልም ጉዳይ የሚነግረን እንፈልጋለን። ሂሩት አባቷ ማን ነው ስለተሰኘው ፊልም የባህልና ቱሪዝም ሚኒስቴር ማብራሪያ ቢሰጠን፣ ሌሎች ስለ ፊልሙ የሚያውቁ ሰዎችን ይጨምረን በሌላ ዝግጅት እንመለሳለን ካገኘን ለዛሬ ለፊልሙ መሪ ተዋናይ ለአቶ አለማየሁ አሰፋ ቤተሰቦች ወዳጅ ዘመዶች መጽናናትን ይስጥ ነፍስ ይማር እያልኩ ዝግጅቴን አጠናቀቃለሁ አዚብ ታደሰ ነኝ ጤና ይስጥልኝ